የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ሐሙስ የካቲት 14 2011 ዓ ም ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። በኦሮሚያ ክልል ለገጣፎ ከተማ ከአርሶ አደር ላይ መሬት ገዝተው የገነቡት ቤት ህገ ወጥ ነው በሚል እንዲፈርስ መደረጉ በአደባባይ የተፈጸመብን በደል ነው ሲሉ ነዋሪዎች ገለጹ። ውሃ አስገባን፣ መግራት አስገባን፣ መንገድ ልማት ሰራን ይህንን ሁሉ እያደረግን ባለበት ሰዓት ነው አምስት መቶ አሁን ያፈረሱ የኦሮሚያ ክልል መሬት አስተዳደርና አጠቃቀም ቢሮ ኃላፊ ዶክተር ሚልከሳ ሚደጋ ምላሽ አላቸው በዚህ መሰረት በሁለት መንገድ ብቻ ነው የሚተላለፈው። ከዛ ውጭ ያለው ህገወጥ ነው። ለዚህ ደግሞ የክልሉ መንግስት እርምጃ እየወሰደ ነው ይላሉ። በሙሉ ዘገባ እንመለስበታለን። ሌሎች ለምሽቱ ያዘጋጀናቸው በርከት ያሉ ቅንብሮችም አሉን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ አለም አቀፍ ዜናዎቻችን በድጋሚ ተመልሰን መተናል። ከየካቲት ስምንት ቀን ጀምሮ በ168 ከተሞች ተሳታፊነት ሲከበር የነበረው የከተሞች ፎረም ዛሬ ተጠናቋል። በውድድሩ ማጠቃለያ ላይ የከተማ ልማት ምሰሶዎች በሚባሉት አስራ ሶስት መስፈርቶች ከተሞቻቸውን በተሻለ ሁኔታ አስተዋውቋል የተባሉት ከተሞች ተመርጠው ተሸልመዋል። በመቶ ሺህ የሚቆጠር ነዋሪ ካላቸው 18 ከተሞች መካከል ሀዋሳ አንደኛ፣ ሻሸመኔ ሁለተኛ፣ አዳማ ሶስተኛ ሆነው ተሸልመዋል። ከ26 መካከለኛ ከተሞች መካከል ሰበታ አንደኛ፣ አሰላ ሁለተኛ እንዲሁም ሆሳና ሶስተኛ ሆነው ተሸልመዋል። ሀያሺ ና ከዚያ በላይ ነዋሪ ካላቸው መለስተኛ ከተሞች መካከል ፍቼ አንደኛ፣ ከሚሴ ሁለተኛ ና ሞጆ ሶስተኛ ሆነው ተሸልመዋል። ከሀያሺ በታች ነዋሪ ባላቸው ከተሞች መካከል በተደረገው ውድድርም ዱከም አንደኛ፣ ወራቤ ሁለተኛ እንዲሁም ሶሉልታ ሶስተኛ ሆነዋል። በዘንድሮ ስምንተኛው የከተሞች ፎረም በ2009 ጎንደር ላይ በነበረው የአከባበር በዓሉ ድምቀት የነበሩትን መቀሌና ውቅሮን ጨምሮ በርካታ የትግራይ ከተሞች አልተሳተፉም ከሁለት ዓመት በኋላ በ 2013 የሚከበረውን የከተሞች ፎረም ለማስተናገድ ከተወዳደሩት 12 ከተሞች መካከል የቤንሻንጉል ጉምዝ አሶሳ እና ጅማ ሁሉ በልጣ ተመርጣለች። የትግራይ ክልላዊ መንግስት በሺዎች የሚቆጠሩ ሚሊሻዎችን ኮረም ላይ እያሰፈረ እንደሚገኝ ዓላማውን በራያ ማንነት ጉዳይ ከአማራ ክልል ጋር ጦርነት ለማካሄድ ነው ሲል ኢሳት ምንጮቹን ጠቅሶ በትላንትናው ዕለት ያቀረበው ዘገባ የትግራይ ደቡባዊ ዞን ጽህፈት ቤት ኃላፊ ግን ከማንነት ጋር ተያይዞ በአካባቢያችን በሕጋዊ መንገድ የቀረበ ጥያቄ የለም። ቢኖርም በሕግ እንጂ በጦርነት አንፈታውም ሲሉ አስተባብለዋል። ወደ ሌላ ዜና ስናልፍ በኤርትራ የውጭ ጉዳይ ሚኒስትር የተመራ የልዑካን ቡድን ዛሬ ኢትዮጵያ ገብቷል። የልዑካን ጉብኝቱ ዓላማ ስለ ሁለቱ ሀገሮችና ግንኙነቶች ስለ ክልላዊ ጉዳዮች ለመነጋገር መሆኑን የኤርትራ ማስታወቂያ ሚኒስቴር የማነ ገብረ መስቀል ገልጸዋል። የሁለቱ ሀገሮች ከፍተኛ የጋራ ኮሚቴ በሁለቱ ሀገሮች ትብብር እርምጃዎች የሚገመገሙ ውይይት በአዲስ አበባ ከተማ ያካሂዳሉ። በኤርትራ የኢትዮጵያ አምባሳደር ሬድዋን ሁሴን የኢትዮጵያ ሄራልድ ጋዜጣ በሰጡት ቃለ መጠይቅ ጉዳይ የሚመለከታቸው የሁለቱ ሀገሮች ወገኖች የድንበር ላይ ግንኙነት፣ የወደብ አጠቃቀም፣ ቀረድ ኢሚግሬሽንና ትራንስፖርት ግንኙነቶች ተቋማዊ መልክ ማስያዝ በሚያስችሉ ዝርዝር የትብብር ስምምነቶች ላይ በስፋት ውይይት እንደሚያካሂዱ ተናግረዋል። የኦሮሞ ነጻነት ግንባር የኦሮሞ ዴሞክራሲያዊ ፓርቲ እርቀ ሰላም ኮሚቴ የኦነግ የቀድሞ ታጣቂዎችን ለመቀበል ተጨማሪ ሁለት ቀናት ለማስፈቀድ መጠየቁን አስታወቀ። ቁጥሩ ያልተጠናቀረ በመሆኑ እስካሁን አቀባበል የተደረገላቸውን ታጣቂዎች ከመግለጽ የተቆደቡት የኮሚቴው ሰብሳቢ አቶ የቀድሞ አባ ገዳ በየነ ሰንበቶ ለአሜሪካ ድምጽ እንደተናገሩት እርሳቸው በሚገኙበት ቄ ለሞለጋ ጌዳሜ ከትላንት ጀምሮ በተካሄዱ አቀባበል ስነ ስርዓት እስከ ዛሬ አመሻሽ 52 ታጣቂዎች አቀባበል ተደርጎላቸዋል፣ በጊዜያዊ ማረፊያም እንዲያርፉ ተደርጓል ብለዋል። በኮሚቴው አቀባበል የተወሰኑት የሶስት ቀናት ጊዜ አመሻሹ 12 ሰዓት ላይ የተጠናቀቀ በመሆኑ መንግስት ተጨማሪ ሁለት ቀናት እንዲሰጣቸው እየጠየቁ መሆኑ ተገልጿል። ተጨማሪ ጊዜው የሚፈቀድ ከሆነ ነገ አርብና ቅዳሜ አቀፋበሉ ቀጥሎ ይካሄዳል ብለዋል። በመጨረሻም የዩናይትድ ስቴትስ የተወካዮች ምክር ቤት ዴሞክራት አባላት ዶናልድ ትራምፕ በሀገሪቱ ደቡባዊ ድንበር ላይ የደነገቁትን የብሔራዊ አስቸኳይ ጊዜ አዋጅ የሚቃወም ውሳኔ ለማቅረብ የተሰናዱ ናቸው። የቴክሳሱ ዴሞክራት የህዝብ ተወካይ ጆዋኪን ካስትሮ ያስተባበሩት ውሳኔ ነገ አርብ ሊቀርብ ተዘጋጅቷል። በአውሮፓውያኑ በመጪው መጋቢት አጋማሽ ድምጽ ይሰጥበታል ተብሎ ይጠበቃል። አድማጮች ለሰዓቱ የያዝ ናቸው። የምሽቱ ዘገባዎቻችን እነዚህ ነበሩ። ከቀሪ ካቢና ዝግጅቶቻችን ጋር አብራችሁን ቆዩ። የካቢና ጉዟችን ይቀጥላል። ጽዮን ግርማኔ አብረን ከአድማስ ስንሻገር ጋቢና VOA። Let's cross boundaries together. የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። በኦሮሚያ ክልል ለገጣፎ ከተማ ከአርሶ አደር ላይ መሬት ገዝተው የገነቡት ቤት ህገወጥ ነው በሚል እንዲፈርስ መደረጉ በአደባባይ የተፈጸመብን በደል ነው ሲሉ ነዋሪዎች ለአሜሪካ ድምፅ ተናግረዋል። ማምሻውን በስልክ ያነጋገርናቸው ነዋሪዎች እዚህ ለገጣፎ አካባቢ ከአስራ ሁለትና ከዚያ በላይ ዓመታት ከገበሬ ላይ በገዙት መሬት ቤት ሰርተው ንብረት አፍርተው ልጆች ወልደው እየኖሩ ካሉ በኋላ አሁን በቅርቡ በመጣ አዲስ መመሪያ ከሁለት ወር በፊት ቤታቸው እንዲፈርስ መደረጉን ይናገራሉ። ነዋሪዎቹ እንደሚሉት ቦታው ህጋዊ መሆኑን የመሬት ግብር ከከፈሉ ገበሬዎች ላይ መግዛታቸውንና ነገር ግን መብራት ሲያስገቡ ውሃ ሲያስገቡ መሐንዲሶች መጥተው እንዳዩላቸው፣ ቦታው ከመንገድ ነጻ ነው ተብለው እንደነበረ፣ መንገድ ይነካቸዋል የተባሉ ቤቶችም ፈርሰው እንደገና መሰራታቸውን ይናገራሉ። ይህ ሁሉ ሲሆን የከተማው አስተዳደር ባለበት እያየን እየተመለከተን ነዋሪዎች መሆናችን ታውቆ እየኖረን ባለንበት ሁኔታ ባልጠበቅነው ሁኔታ ቤታችን እንዲፈርስ ተደርጓል። ንብረታችንም ቀልጧል። አሁን ጎዳና ላይ ወጥተናል ይላሉ። አንድ ነዋሪ ይህን በተመለከተ አስተያየታቸውን ይሰጣሉ። ከገበሬ ላይ ገዝቼ ትልቅ ቤት ሰራሁበት ማለት ያ ጭቃ ቤት ላይ ስልሳ አምስት ቆርቆሮ ቤት ሰራሁበት ግብር አለኝ ከሁለት ሶስት ጀምሮ እስካሁን ድረስ እየገበርኩ ነው። ግብር አለኝ፣ ውሃ አለኝ፣ መብራት አለኝ። የመሀንዲሶች መጥተው አይተውን ሁለት ሶስት መጥተው ከአንደኛ መጀመሪያ አለ ከመንገድ ነጻነት መንገድ ላይ ነው ተብዬ ፕላኑ መንገድ ላይ ያዛል ተብሎ ከመንገድ ፕላኑን አነሱብኝ፣ ቤቱን አፈረሱብኝ። እንደገና ደግሞ ደግሜ ድጋሚ በሁለት አምስት አመተ ምህረት እንደገና ሰራሁት። ወደዚህ ማለት ነው ከመንገድ ይመጣሁ ከዛ በኋላ ውሃ አስገባን፣ መብራት አስገባን፣ መንገድ ልማት ሰራን። ይህንን ሁሉ እያደረግን ባለበት ሰዓት ነው አምስት መጥቶ አሁን ያሰረቱ የኦሮሚያ ክልል መሬት አስተዳደርና አጠቃቀም ቢሮ ኃላፊ ዶክተር ሚልኬሳ ሚደጋ በበኩላቸው ከገበሬ ላይ መሬት መግዛት በራሱ ህገ ወጥነት ነው ይላሉ። የክልሉ መንግስት በለገጣፎ ብቻ ሳይሆን በመላው ኦሮሚያ በህገ ወጥ መንገድ የተሰሩ ግንባታዎችን በሙሉ የማፍረስ እርምጃ እየወሰደ ነው፣ መውሰዱንም ይቀጥላል ይላሉ። ይህንን እርምጃ የወሰደው ደግሞ ህግ ላይ ተመስርቶ ነው ብለዋል። የትኛው ህግ ነው ለሚለው ጥያቄ የሊዝ አዋጅ ህግ አለ። በፌዴራል መንግስት የወጣ በሁለት ሺ አራት አካባቢ የወጣ ሰባታ አንድ ዛር ሁለት ሺ አራት የሚባለው አዋጅ ነው። ይህ አዋጅ የሚደነግገው መሬት የሚተላለፈው በሁለት መንገድ ብቻ ነው ይላል። እሱም አንዱ በሚደባ ነው፣ ምደባ ውሳኔ ማለት ነው። መንግስት ስልጣን ያለው መንግስት ወስነው ማለት ነው። ሌላ ቦታ ነው ይሄ በውድድር ነው። ስለዚህ ከዚህ ከሁለቱ መንገድ ውጪ መሬት በዚህ የሊዝ አዋጅ ከተሞች የከተማ መሬትን ለማስተዳደር የወጣ አዋጅ ነው። በዚህ ሊዝ አዋጅ መሰረት በሁለቱ መንገድ ብቻ ነው የሚተላለፈው። ደንቦችም አሉ። ስለዚህ ህጎችን መሰረት አድርጎ ነው እንግዲህ የነዋሪዎቹ ንብረታችንን ያፈሰስንበት ጉልበታችንን ያባከንበት ቤታችን ፈርሶ ሜዳ ላይ ቀርተናል ይላሉ። የኦሮሚያ ክልል ደግሞ ሕገወጥ የሆኑት ላይ ነው እርምጃ የወሰድኩት፣ በዚህም አቋሜ እንደ ጸናው ቀጥላለሁ። ምክንያቱም ከአሁኑ ሕገወጥነትን ማስተካከል ካልተቻለ ከተማው መቼም አይስተካከልም የሚል አቋም አለው። የዚህን ዘገባ ሙሉ ዝርዝር ከምሽቱ ሶስት ሰዓት በሚኖረን ጊዜ ይዘን እንመለሳለን። የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ከኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ ዌብሳይት ላይ የወጣው ጽሁፍ ለፌዴራል ስርአቱ መጠበቅ ያለውን አቋም ለመግለጽ እንጂ እንደ ፓርቲ ለድርድር መቅረብ የለበትም ብሎ የሚያምነው ነገር የለም ሲሉ የፓርቲው ማዕከላዊ ኮሚቴ ጽህፈት ቤት የህዝብ አስተያየትና ግንኙነት ኃላፊ አቶ ታዬ ደንዳዓ ለአሜሪካ ድምጽ ገልጸዋል። ፓርቲው አህዳዊ ስርዓትን መልሶ ሊያመጣ ነው የሚሉ በተለያዩ መንገዶች የሚሰራጩ የቅስቀሳ ንግግሮች በመኖራቸው የፓርቲውን አቋም መልሶ ለማስታወስ ነው ብለዋል አቶ ታዬ። በሌላ በኩል በኦሮሚያ ክልል እየተካሄደ ያለውን ቤት ማፍረስ እንቅስቃሴ አስመልክቶ ቤቶቹ ህገ ወጥ እስከሆኑ ድረስ መፍረስ አለባቸው ብሎ እንደሚያምን ፓርቲያቸው ህገ ወጥ ስራ ካሁኑ መከላከል ካልተጀመረ ከተማው ሊሻሻል አይችልም ብለዋል። አነጋገሪያቸው ነበር። የኦሮሞ ዴሞክራሲያዊ ፓርቲ ኦዲፒ ማዕከላዊ ጽፈት ቤት የሕዝብ አስተያየትና ግንኙነት ኃላፊ አቶ ታዬ ደንደአ ለቃለምልልስ ፈቃደኛ ስለሆኑ እናመሰግናለን። ፓርቲያችሁ ባወጣው መግለጫ የፌዴራል ስርዓት ጉዳይ ለድርድር አይቀርብም ብሏል። እንግዲህ ፓርቲያችሁ አገር እያስተዳደረ የሚገኘው ኢህአዴግ አንዱ ፓርቲ አባል ነው። አገር እንደሚያስተዳድር አንድ ፓርቲ ለድርድር አንቀመጥም የሚል ዝግ መግለጫ ለምንድን ነው ያወጣው? አንደኛ መግለጫ አልወጣም። ማለት ውይይት ተደርጎ በመግለጫ መልክ የወጣ ነገር የለም። የድርጅቱ ኦፊሻል ፔጅ አለ። የተለያዩ ጽሁፎች ይለቀቃሉ በየጊዜው። እንደውም በቀን ሁለት ሦስቴ የሚጻፉ አሉ። ሌሎች ሰዎች እንዲመለከቱት ቼክ ማድረግ ይቻላል። ያ እንደ መግለጫ የወጣ ነገር አይደለም። በመጀመሪያ ደረጃ አንደኛው ችግር ሲጠቱ እሱ ጋር ነው። ምንድን ነው መግለጫ ካልሆነ ምንድን ነው የወጣው? ማለት ከዚህ በፊት ድርጅቱ ኦፊሻል ላይ በተለያየ ጊዜ የሚጻፉ ጽሁፎች አሉ። እንዲሁ ለደጋፊም ለአባልም አንዳንድ ግን ማስተላለፊያ በዛ መስመር የሚተላለፉ አሉ። ግን መግለጫ አይደለም የሚለው ያስማማናል። መግለጫ አላወጣም ድርጅቱ። ስቴትመንት ማለት ነው መግለጫ። እንደሱ አላወጣም ድርጅቱ ነው። ግን ይሄን ጽሁፍ ግን የድርጅቱ ነው አይደል? ይሄን ሀሳብ የያዘ ጽሁፍ ጽፏል አልጻፈም? በገጹ ላይ ያ አንደኛ። በዛ በዛ ጽሁፍ አለ። የድርጅቱ ነው ፔጁ። ይሄ ድርጅቱ ነው። መጽሐፋችን ምንም የምንችል አይደለም ማለት ተጽፎ ተለቋል። ግን ዋናው ነገር መግለጫ አለመሆኑን እና ጽሁፉ የተጻፈው ወይም በዛ ቦታ ላይ የተለቀቀው ጽሁፍ በፌዴራል ስርዓቱ ላይ ቅድም ባነሳሽው መሰረት ፌዴራል ስርዓት ለዚች ሀገር የግድ ነው። ፌዴራል ስርዓት ማለት የተለያዩ ፍላጎቶች አሉ፣ የተለያዩ አመለካከቶች አሉ፣ ጫፍ የረገጡ ጉዳዮችም አሉ። እነዚህን አስታርቆ አንድ ላይ ለመሄድ የፌዴራል ስርዓት አማራጭ የሌለው ስርዓት ነው የሚል አስተሳሰብ አለ ከበፊትም ጀምሮ። ኦፍኮርስ ፌደራል ስርዓት በኢትዮጵያ አያስፈልግም የሚል ዙም ፓርቲ አይታይም። አሁን አንደኛ እሱ ነው። ሁለተኛ በአንድ ወገን አሁን ያለው የሪፎርም መንግስት ህገ መንግስቱን እየናደ ነው፣ ፌዴራሊዝም ፌዴራሊዝሙንም ክዶታል በሚል ከየአቅጣጫው፣ በሌላው ጎን ደግሞ የሚነዛ ነገር አለ በ ህዝብ ላይ ብዥታ መፍጠር በዛ ቦታ ላይ ፌደራል ስርዓቱ አስፈላጊ መሆኑን እና እኛም በዛ ቦታ ላይ የፌደራል ስርዓቱን ደግፈን ያንን አስተሳሰብ እንዳለን ለመግለጽ ነው የተደረገው። እንዲሁ ተጽፎ የተለቀቀ ነው እንጂ እንደ መግለጫ እንደ ስቴትመንት ተብሎ እንትን ተብሎ ማለት አሁን እንደጠቀሱልኝ ይሄ ጽሁፍ የወጣው ህገ መንግስቱ እየተናደ ነው፣ ህገ መንግስቱ እየፈረሰ ነው፣ ፓርቲው ፌዴራል ስርዓቱን ክዶታል የሚሉ ነገሮች እዚህም እዛም እየተነዙ ስለሆነ ነው ብለውኛል። በተለያየ ጊዜ የተለያዩ ነገሮች በተለይ አሁን የማህበራዊ ሚዲያ ባለበት ሁኔታ እንደዚሁም በዋናውም አይነተኛ በምንለው በሜንስትሪም ሚዲያም ሰዎች እየመጡ የተለያየ ሀሳባቸውን ይገልጻሉ። እንደዚህ የተለያየ ሀሳብ በሚገለጽበት ጊዜ ለሱ የሀሳብ መምቻ በሚል አንድ ትልቅ ፓርቲ እንደዚህ አይነት አንደራደርም፣ ወይም ክፍት ያልሆነ በሩን የዘጋ በዚህ መንገድ ብቻ ነው የሚሄደው የሚል ጽሁፍ ማውጣት አለበት ወይ? በእንደዚህ አይነት ሁኔታ ነው ወይ መመከት ያለበት? በእርግጥ ያው ቅድም ባልኩት መሰረት ነው ይሄ ጽሁፉ የወጣው። ግን ድርድር በሀገር መምራት ላይ በሀገር ጉዳይ ላይ ብቻ ሳይሆን በቤተሰብ ጉዳይም ሳይነጋገሩ ሳይወያዩ የሚሆን ነገር የለም። በዛ ቦታ ላይ ያ ግንዛቤ መወሰድ ያለበት አለ ማለት ነው። ያ የድርድር በርዚግ ነው የሚል ስሜት ሰጥሮ ከሆነ መታየት ይችላል ማለት ብዙ ነገሮችን በድርድር ነው እየፈታ ነው። አሁንም ወደፊትም ብዙ ነገሮች በድርድር ይፈታሉ ነው የምናስበው። ግን ደግሞ ያ ነገር የተባለው በዚህች ሀገር ፌዴራሊዝም የፌዴራል አስተዳደር አማራጭ የሌለው በጣም አስፈላጊ ስርዓት ነው ብለን ጠንካራ እምነት እንዳለን ለመግለጽ ካልሆነ በስተቀር አንነጋገርም የሚለው ስሜት በዛ ደረጃ መታየት የለበትም። እንግዲህ የእናንተ የፓርቲያችሁ እምነት የፌዴራል ስርዓቱ ጠንካራ የሆነ ነው የሚል ነው። በአንጻሩ ደግሞ የፌዴራል ስርዓቱ በተለይ ደግሞ ከብሔር ጉዳይ ጋር፣ ከዘር ከጎሳ ጉዳይ ጋር ትልቅ ችግር አምጥቶብናል የሚሉ ደግሞ እምነት ያላቸው ሰዎች አሉ። እሱን እንዴት ነው የምትመለከቱት? ፓርቲያችሁ እሱን እንዴት ይመለከተዋል? አሁን ኢትዮጵያ ውስጥ ቅድም በአነሳውልሽ መሰረት በተለያየ ጉዳይ ላይ በህገ መንግስቱም ጭምር የተለያዩ ብዬዎች አሉ። ህገ መንግስቱ የያዛቸው መሪዎች ላይ ዋና ዋና የሚባሉ ይዘቶች ላይ ልዩነት ያላቸው ሰዎች አሉ። በዛው ልክ ደግሞ አህዳዊ አስተዳደር እንጂ ፌደራል አያስፈልግም ብሎም የሚያስቡ አሉ፣ ብዙም ባይሆኑ በፌደራል አስተዳደሩም ምን አይነት ፌደራሊዝም ነው የሚበጀም ብለው የተለያየ አመለካከት ያላቸው ዜጎች ወገኖች አሉ። ይሄ ሊኖር አይገባም የሚል እምነት የለንም። ምክንያቱም ፌደራልዝም የሚያስፈልገውም አንደኛ እነዚህ የተለያዩ ብዩዎችን፣ ዲሞክራሲ ደግሞ መሪሃችን ነው ብለን ነው የጀመርነው ዲሞክራሲ እነዚህን ሁሉንም አሁን ያነሳናቸው ናቸው ብቻ ሳይሆኑ ከዚህም ውጪ ሊመጡ የሚችሉ ሀሳቦችን ማስተናገድ የሚችል ስርዓት እንዲኖር ያስገብጣል። እኛም በዲሞክራሲ እናምናለን። ማንም የፈለገውን አመለካከት ሊይዝ ይችላል። በዛው ልክ ግን እኛም የምንይዘው አመለካከት፣ የምንይዘው ህዝብና የምንይዘው እምነት ይኖረናል። ሌላውንም እያከበርን ሌላውን እያከበረን ፈራጁ ህዝብና ህዝብ ነው የሚሆነው፣ መሪው ይሄ ነው ማለት ነው። በሌላ በኩል በኦሮሚያ ክልል እየተካሄደ ያለውን የቤት መፍረስ እንቅስቃሴ አስመልክቶ ፓርቲያቸው ጉዳዩን እንዴት እንደሚመለከተው የተጠየቁት አቶ ታዬ ቤቶቹ ህገ ወጥ እስከሆኑ ድረስ መፍረስ አለባቸው ብሎ ፓርቲያቸው እንደሚያምን ገልጸዋል። ህገ ወጥ ስራን ከአሁኑ መከላከል ካልተጀመረ ከተማው ሊሻሻል አይችልም ብለዋል። በዚህ ጉዳይ ላይ ቤት የፈረሰባቸውን ሰዎች ጭምር ያነጋገርንበትን ዘገባ በነገው ምሽት ይዘን እንመለሳለን። ወደ ተከታዩ አጠር ያለ ዘገባችን እናልፋለን። የትግራይ ክልላዊ መንግስት በሺዎች የሚቆጠሩ ልዩ ኃይል በኮረም እያሰፈረ ይገኛል ሲል ኢሳት በዘገባው አቅርበዋል። በራያ ማንነት ጉዳይ ከአማራ ክልል ጋር ጦርነት ለማካሄድ መሆኑን ምንጮቹን ጠቅሶ ነው ትላንት ኢሳት የዘገበው። የትግራይ ደቡባዊ ዞን ጸጥታ ጽፈት ቤት ኃላፊ ግን ይህን በማስተባበል ከማንነት ጉዳይ ጋር ተያይዞ በአካባቢያችን በህጋዊ መንገድ የቀረበ ጥያቄ የለም፣ ቢኖርም በህግ እንጂ በጦርነት አንፈታውም ብለዋል። ሙልጌታ ጽሃ አጭር ዘገባ አለው። ባለፉት ሁለት ሳምንታት ብቻ ከ ሰላሳ ሰባት ሺህ በላይ የሚሆኑት የትግራይ ልዩ ኃይል በኮረም መስፈሩን የኢትዮጵያ ሳተላይት ቴሌቪዥን ኢሳት ትናንት ዘግቧል። የራያ ማንነት አስመላሽ ኮሚቴ ህዝብ ግንኙነት ኃላፊ አቶ ደጀኔ አሰፋ ዝግጅቱ ሶስት ወራት አልፎታል፣ በሳምንታት እንኳን በርካታ ኃይል ተሰማርቷል ማለታቸውን ጠቅሷል። የተደቀነው አደጋ የአማራም ሆነ የትግራይ ክልላዊ መንግስቶች ሊያስቆሙት ስለማይችል ፌዴራል መንግስት ጣልቃ እንዲገባ ጠይቀናል ብለዋል ሲል ዘግቧል ኢሳት ጉዳዩ ላይ የትግራይ ደቡባዊ ዞን ጸጥታ ጽህፈት ቤት ኃላፊ አቶ ኃይለ ምስጉን በስልክ ጠይቀናል። አቶ ኃይለ ምስጉን የትግራይ ህዝብና መንግስት ልማት ለማምጣትና መልካም አስተዳደር ለማስፈን እየሰራ ያለ እንጂ ለጦርነት የሚዘጋጅበት ምክንያት የለም ብለዋል። አሁንም በዚህ ትኩረት ሰጥቶ ጊዜውን ሰላምና አካባቢውን ልማት በማረጋገጥ ተጠንጋ ያለ ህዝብና መንግስት ነው። ይሄ እንዳለ ሆነም ከትግራይ ህዝብ ከአማራ ህዝብም ሆነ ከሌላ የሀገራችን ህዝብ ወደ ውጊያ የሚያስገባ የተፈጠረ ነገርም የለም። እንደዛ የሆነ ፍላጎትም አጀንዳም የለውም። ያልሆነ መሬት ላይ ይልለ አጀንዳ እየቀረጹ ካልሆነ መንገድ በተሳሳተ መንገድ ለመምራት የሚደረግ የጥፋት ፕሮፓጋንዳ እንደነበረ ይታወቃል። አሁንም ይህም የነበረውን ፕሮፓጋንዳ የማስቀጠል ካልሆነ በስተቀር ማንኛውም ሰው አሁን የተጠቀሰው ቦታ መሬት ላይ ወርደው ማየት ና ማረጋገጥ የሚችልበት ሆን ተብሎ የተቀረጸ ህብረተሰቡን ለማደናገር ሆን ተብሎ የተፈጠረ የውሸት አጀንዳ ማለት የፈጠራ አጀንዳ ከአሁኑ በስተቀር ይሄ እውነተኛ ያለው ከማንነት ጉዳይ ጋር ተያይዞ በአካባቢያችን በህጋዊ መንገድ የቀረበ ጥያቄ የለም ቢኖሩም እንኳን በህግ እንጂ በጦርነት አንፈታውም ሲሉም ተናግሯል ለአሜሪካ ድምፅ ሙልጊታ ጽብሃ መቀለም ሙልጌታ፣ ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ይህ ከተመሰረተ ከአንድ ዓመት በላይ የማይሆነው ነገር ግን ከውጥኑ እጅግ ረጅም አቤታዊ የሆነ አያሌ ቁም ነገርን የያዘ የወሎ ቤተመዘክር መዘክር በእውነቱ እጅግ ያስደሰተን ብቻ ሳይሆን አዲሲቷ ኢትዮጵያ የምትገነባውን አዲስ ባህል ከምናስበው ባነሰ ጊዜ ተግባራዊ እንደምናደርግ ታላቅ ተስፋ አሳድሮብናል። ይህ የቀድሞ የኢትዮጵያ መሪ ሌተናል ኮሎኔል መንግስቱ ኃይለማርያም የያኔውን ወሎ ቤተ መዘክር የዛሬውን ደሴ ሙዚየም ከጎበኙ በኋላ ስሜታቸውን በእጅ ጽሑፋቸው ከገለጹበት የተቀነጨበ ነው። ከአዲስ አበባ ውጭ በክፍላት ሀገራት ደረጃ ቀዳሚዎቹ ከሚባሉት እና በ1970ዎቹ መጀመሪያ የተመሰረተው ሙዚየም የፖለቲከኞችን ቀልብ የሳበ የባህል ሰዎችን ስሜት የገዛ የአድናቆት ስፍራ ነበር ያለን የወሎ ዘጋቢያችን የሚያስፈልጋቸውን መስፍን አራጌ ስለ ሙዚየሙ በተከታዩ ዘገባ በዳሰሰበት ፕሮግራም ነው። ከመቶ ዓመታት በላይ የዘለቁ የብርሃና መጻሕፍት፣ ያን የሆነ የአገሪቱን ስልጣን የሚያንጸባርቁ የዕደ ጥበብ ውጤቶች፣ ለሕክምና ዘዴ የደረቁ እንስሳት ቀሬቶች፣ ወራሪውን የጣሊያን ጦር ባዷ ጦርነት ላይ ጉድ የሰሩ የጦር መሳሪያዎች እዚህ የሌለ የለም። በትንሿ ክፍል ውስጥ የታላቋ ኢትዮጵያ ድርሳን ይገለጣል። ደሴ ሙዚየም ላይ እውነት ይነበባል። የዳግማዊ አፄ ሚኒሊክ ስጦታዎች፣ የንጉሥ ሚካኤል በረከቶች በተጎሳቆለ ሁኔታ ላይ ሆነው እንኳ ቀደምት ታሪካችንን ይዘክራሉ። 19314 ካሬ ሜትር ላይ ያረፈውና 101 ዓመት ዕድሜ ባስቆጠረው ግዙፍና ማራኪ ቤት ውስጥ የተቀመጡት እነዚህ ዘመን ተሻጋሪ በረከቶች በእንክብካቤ እጦት የሰው ያለህ ይላሉ። የሙዚየሙ አስጎብኚ አቶ ይሌ መላኩ እምቃብ ተያዘ አናሳ ትኩረት የተሰጠው ሙዚየም ሲሉ ይገልጹታል። በተሰባበሩ በርና መስኮቶች ለአቧራና ለሌ ጉዳቶች ተጋላጭ በሆኑ ማስቀመጫዎች የተደረደሩት ቅርሶች መፍትሄ ካልተበጀላቸው የጊዜ ጉዳይ እንጂ ለከፋ ችግር መጋለጣቸው አይቀርም። እንዳስጎብኘው ውስጥ ያሉት ቅርሶች በሾኬዝ አለመቀመጣቸው ነው። አጓራ እየቦነንባቸው በማሳያ ሳጥን ማለት ነው። ለሌባም ተጋላጭ ናቸው። ፌድም ያደርጋሉ። መብራቱ ራሱ ደረጃውን የጠበቀ የቅርስ መብራት አይደለም። ማንኛውም መብራት ነው፣ ዝሞ እየገባ ማለት ነው የሚጠቀሙበት ሌላ ራሱን የቻለ ማጽጃ የቅርሶች ማጽጃ ለመኖሩ ነው። አሁንም ለምሳሌ እነዚህ ቅባት ነው የሚጸዱት፣ ግን ቅባት እስከዛ ላይ አንድ ቀን ስጦታ ተሰጥቶ ያቅም ከመንግስት ማለት ነው ይሄኛውም ታስቦ ቢመጣለት ያው ለጽዳቱ ቫክዩም ክሊነር ቢኖረው ፌዳ ያደርጉም ነበር ቅርሶች ማለት ነው። አሁን በባህላዊ ለጥንቃቄ በቃ እንዳይጠፉ ከሚል አንጻሩ እያጸዳ ነው ያለነው። ሌላው ቀርቶ ሙዚየሙ የይዞታ ማረጋገጫ ደብተር ስለሌለው ለአደጋ ተጋላጭ ሆኗል። ተቋሙ ይዞታ ማረጋገጫ አልወጣለትም። በዚህ ምክንያት ጥር የለውም እንግዲህ። በዚህ የሚገቡትን አይታቸው ከሆነ ይዞታ ማረጋገጫ ከሌለው ማጠር ክልክል ነው። አዎ ክልክል ነው። ዘበኛ ተደብድቦብን ያውቃል። ወደታይ ዘቅ በሉ ሲባል ማለት ነው። ጥር ቢኖረው ይህ ሁሉ ነገር አይከሰትም ነበረ። ሙዚየሙን ከተቋቋመበት ከ973 ዓ ምት ጀምሮ የሚያውቁት የአካባቢው ነዋሪዎች በውስጡ የነበሩት ቅርሶች በዘርፋ ምክንያት ተመናምነዋል ሲሉ ቅሬታቸውን ያሰማሉ። በደሴ ከተማ ባህል፣ ቱሪዝም፣ ወጣቶችና ስፖርት መምሪያ የቅርስ ጥበቃና ቱሪዝም ልማት ቡድን መሪ አቶ ገዛኸኝ ተፈራ በዋናነት ባደራ ተቀምጦ የነበሩት ቅርሶች ወደ መጡበት መመለሳቸው የቅርሶቹን ብዛት አመናምኖታል ብለዋል። ያኔ ወሎ ጠቅላይ ግዛት ተብሎ በሚጠራበት ሰዓት ከተለያዩ ከወሎ ጠቅላይ ግዛት ውስጥ የተሰበሰቡ ቅርሶች ናቸውእና ሲጠራም የነበረው ከዚህ ቀደም የወሎ ቤተመዘክር ነው የሚባለው። የወሎ ቤተመዘክር ያሰኘው ምንድነው? ከወሎ ጠቅላይ ግዛት የተሰበሰቡ ቅርሶች ስለነበሩበት ነው። ስለዚህ እነኛ ቅርሶች ከተለያዩ አድባራትና ቤተክርስቲያናት ስለመጡ የዛን ሰዓት አወሳሰዳቸውም በቤተክርስቲያን አስተዳዳሪዎችና ቄሰገበዞች አማካኝ ቅሬታ ቅሬታ ስለነበረ እያንዳንዱ ደብር በቅሬታነት ሲያቀርብ ስለነበረ በአደራነት የወሰዳቸኋቸውን ንብረቶች መልሱልን የሚል ጥያቄ ሲያቀርቡ ስለነበረ ኢህአዲግ ከገባ በኋላ እነህን ጥያቄዎችን ከግምት ውስጥ ከማስገባት ወደ መጡበት ይመለሱ ተብሎ እነኛ ቅርሶች በቬርባል የመጡ ቅርሶች በቬርባል ወደ መጡበት እንዲመለሱ ነው የተደረጉት። አብዛኛውን ጥንታ ሚካኤል ቤተክርስቲያን ውስጥ የሚገኙ ከንጉስ ሚካኤል ጋር የተያዙ ተንቀሳቃሽ ቅርሶች በሙሉ ከዛ አካባቢ ነው የመጡት። ከላሪ በላይ የመጡ በርካታ መርከጥ ቅርሶች ነበሩ። እነሱም ወደ መጡበት ነው ይመሉት። ከሜቄት ወረዳ ሁላ የመጣ ንብረት ነበረ። እነሱ ሁላ እንዲመለሱ ነው የተደረጉት የቅርሶቹ ወደ መጡበት መመለስ የሙዚየሙን ግርማሞገስ የቀነሰ የተመልካችን ስሜት የጎዳ እንደነበር ይጠቁማሉ ከዚህ ቀደም ሙዚየሙን የሚያውቁ ሰዎች እነኛ ቅርሶች በነበሩበት ሰዓት ሂስቶሪካል ባክግራውንዱ በጣም ግሬስ ነበረው። ሰውን ለማየትም ለመመራመርም ለማጥናትም ገብቶ ለመጎብኘትም ትልቅ ግዙፍነት ነበረው። እነኛ ነገሮች ነገሮች ከወጡ በኋላ እንደኛ ሰው በያዝ ሆኗል። ቅርሶቹ ተሰረቁ ነው የሚለው ግን ወደ መጡበት ነው የተመለሱት። ከዛን ውጪ የጎብኚዎች ቁጥርም ቀንሷል። ቡድን መሪውም በሙዚየሙ ላይ ተከስቶ የነበረውንም ዘረፋ አላስተባበሉም። በ1993 ዓ ም ያው የመንግስት መዋቅር ሲለዋወጥ ማለት የመምሪያዎች አወቀ በቀርና ደረጃ ሲለወጥ እኛ ስንመራ የነበረው በአቶ ተብሎ የሚጠራው ማለት ነው የዛን ሰዓት ላይ ዞኑ ነበር እንዳያስተዳድረው ሙዚየሙን ተደርጎ የነበረው ና ዞኑ ሲያስተዳድረው ቅርሶች በራቸው ተሰብሮ መስኮታቸውን ተፈልቅቆ በርካታ ቅርሶች የተዘረፉበት ሁኔታ ነው ያለው። ና ያ የዞኑ ባህል ቱሪዝም መምሪያ ነው የሚያውቀው። በእኛ ጊዜ ግን አሁን በቅርቡ ሁለት ሺ ስድስት ዓመተ ምህረት አካባቢ ላይ እንደዚሁ ዝርፊያ ተካሂዷል። አሁን መስኮት በሩ ብረት ተፈልቅቆ ገብተው እንደነ አጼ ምኒልክ ብርላይ አይነቱ አንድ ሶስትና አራት ብርጭቆ ጥንታዊ ሆኖ ብርጭቆዎች ዘርፎ ተሰርቀውብናል። ይሁን እንጂ በተለይ የደርግ ሰራዊት ተሸነፈው ኢህአዴግ ሀገሪቱን በተቆጣጠረበት በ1983 ዓ ም ላይ ቤተክርስቲያን ቅርሱን ተቀብላ በመጠበቅ የተወጣችውን ታሪካዊ አደራ አድነቀዋል። በ1983 ዓ ም በነበረው ጦርነት እነኛ ቅርሶች ላይ ታዋቂ ስለነበረ ሙዚየሙ ላይ ጉዳት ይደርሳል ተብሎ እነኚህን ቅርሶች የት ነው ያስቀመጥነው? መድኃኔዓለም ቤተክርስቲያኗ እንዲቀመጡ የተደረጉት ምክንያቱም መጀመሪያ የተገባው ደሴ መድኃኔዓለም ቤተክርስቲያን እነኛ ቅርሶች መኖራቸውም ስለሚታወቅ ኢህአዴግ ሲገባ የመጀመሪያው ሰበራ የተካሄደ ሄደው የመስታወት ሰብራ የተደረገው ደሴ ሙዚየም ላይ ነው። እነኛ መሰረታዊ ቅርሶች ባይወጡ ኖሮ ብዙ ጉዳት ይደርስ ነበረ። ሙዚየሙ ተገቢውን ትኩረትና የይዞታ ማረጋገጫ ለማግኘቱ የውስጥ አደረጃጀቱን እንደጎዳው ባለሙያዎች ያስረዳሉ። ሺህ ዓመታትን የሚሻገር ቅርስና ታሪክ የያዘ ሙዚየም በቀን በጣት በሚቆጠሩ ተመልካቾች መጎብኘቱ ያስቆጫል ይላሉ አስተያየት ሰጪዎቹ። ተደጋጋሚ ጉትጎታ ቢደረግም የይዞታ ማረጋገጫ ለማግኘቱ ጊዜያዊ አጥርና መሰል የማሻሻያ ስራዎችን እንኳን ለመስራት እንዳላስቻለ በቅሬታ ያስረዳሉ። የከተማ አስተዳድሩ ከተማ ልማትና ኮንስትራክሽን መምሪያ ዋና ስራ አስኪያጅ አቶ ደመቀ ቦሩ በዚህ ላይ ምላሽ አላቸው። ጥያቄው ተገቢ ነው። ምክር ቤትም ላይ ባደረግነው ስብሰባ ላይ የምክር ቤት አባላትም እንዳንድ ጥያቄ አንስተውት የካርታ ጥያቄ እንዳለበትና በተለይ ቋሚ ኮሚቴዎች እዛ ቦታ ሄደው የነበሩት እንዳንድ ችግር አንስተው ስለነበረ የዚህ የካርታ እንዲሰጥ አሳስቧል። ምክር ቤቱም ከዛን ቀን ጀምሮ ነው ኢንፎርሜሽኑ ያለኝ። በዚህ መረጃ መሰረት ካርታ ለመሰራት ባለቤቱ ካርታ መጠየቅ መቻል አለበት። ጥያቄው እንደደረሰን እኛ ይህንን ጥያቄ ተቀብለን ወደ ማስተናገድ እንገባለን ማለት ነው። ከዚህ በፊት ተጠይቆም ከሆነ በምን ምክንያት እንደዘገዩ ያንን ሁኔታውን የማጣራት ስራዎችን ሰርተን መልስ ለመስጠት እኛ ጥረት እናደርጋለን። በፌዴራሉ ቅርስ ጥናትና ጥበቃ ባለስልጣን የኢትዮጵያ ብሔራዊ ሙዚየም ዳይሬክተር አቶ ኤፍሬም አማረ ሙዚየሞች በክልል ቢሮዎች በኩል ያለባቸው ጉዳት ተጠንቶ ሲቀርብ አስፈላጊው ድጋፍ እንደሚደረግላቸው ያስረዳሉ። በእያንዳንዱ ሙዚየም ውስጥ ጣልቃ እየገባን የምንሰራው ስራ የለም። ከክልሎች ጋር ነው አብረን የምንሰራው ለብዙ ጊዜዎች ተደራሽ መሆን ስለማንችል ክልሉ በራሱ ለይቶ በሚያቀርባቸው የሙዚየሞች ላይ የባለሙያ ድጋፍ እንሰጣለን። አልፎ አልፎም ደግሞ ትልቅ ችግር ላለባቸው በዚህ በማሳያ መደርደሪያ ቦታዎች ላይ ምናምን የሚታዩ ችግሮች ላሉባቸው እና ይህን መደገፍ ላለብን ሙዚየሞች ድጋፍ እንሰጣለን። በዚህ ጉዳይ ላይ አስተያየታቸውን የሰጡን የክልሉ ባህል ቱሪዝም ቢሮ ምክትል ኃላፊ አቶ ልዑል ዮሐንስ ግን እንደ ደሴ አይነቶቹ ሙዚየሞች የፌዴራሉ የትኩረት ማዕከል ናቸው፣ እናም በስሩ ያሉትን ሙዚየሞች የማገዝ ኃላፊነት አለበት ይላሉ አይነት የተመዘገቡ እና በሀገር አቀፍ ደረጃ አይከን የሆኑ የሚታወቁ እንደዚህ አይነት እንደ ደስ የሙዚየም አይነት ሶችን በተመለከተ አማራ ክልል ነገረም አልነገርም የፌዴራል ኢሹዎች ነው ማለት ነው። በፌዴራል ደረጃ የሚታወቁ ሙዚየሞች አሉ፣ በክልል ደረጃ ደግሞ ትንንሽ ሙዚየሞች አሉ ማለት ነው። በዚህ ከኮሚኒኬሽን ጋር የተያዘ አይመስለኝ። መሰረታዊ ክፍተቱ መሰረታዊ ክፍተቱ ከመስራትና ካለመስራት ከአቅም ክፍተት ጋር የተያዘ ነው ይመስለኝ። ጠፍተዋል በተባሉት የሙዚየሙ ቅርሶች ዙሪያ ደግሞ አቶ ኤፍሬም ይህንን ብለዋል። ጠፍተዋል የተባሉ የሙዚየሙ ንብረቶች ነበሩ። እነሱን በኢንተርፖል ጭምር ሪፖርት አድርገናል እኛ ከዚህ ከሀገር ወጥተው ከሆነ በሚል። አሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አራጌን ለዘገባው እናመሰግናለን። አድማጮች፣ የዛሬው የጋቢና ቪኦኤ ዝግጅታችን በዚሁ ተጠናቋል። በነገው ምሽት በሌላ ዝግጅት እንገናኝ። ሳስተናግዳቸው ያመሸው ጽዮን ግርማ ነበርኩ። ሞክቤሊያ ቤሮ በቴክኒኩ አብሮን ነበር። ደህና ደሩ راديو سجل أمريكا